ሻለቃ ዳዊት የከሸፈች ሀገር የሚያደርጋት ያሏቸውን ዝርዝሮች ያቀርባሉ። ከቀደመው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ነበረውና አሁን ያለውን በእርግጥ እርስዎ ባቀረቧቸው ውስጥ መለካታቸውን እናነጻጽራለን ነገር ግን የተለያየ ሀሳቦችን የማግኘት እድላችንን ለማስፋት ሌላ ጥያቄ ሳላክል ዶክተር ዮናስ የተከታዩን ንድር ለርሶልስ ተስፋ ለመቅረጦን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያን ያህል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም። በጽሁፎ ምን ይላሉ? ሻለቃ ዳዊት ላሉት፣ በመጀመሪያ ደረጃ ማለት የምፈልገው በለውጡ ተስፋ አልቆረጥኩም ብቻ ሳይሆን የእኔ አቋም ከዛም ከፍ ያለ ነው። ለውጡ በአሁኑ ጊዜ የፕራይም ሚኒስተሩ የለውጡ አያያዝ ተፋንድመንታል ሌቭል በመሰረታዊ ደረጃ ትክክል ነው ብዬ ነው የማምነው። ሆኖም ግን የአስተዳደሩ ወይንም የማኔጅመንት ብዙ ስህተቶች ተሰርተው ነበረ። እነሱ ላይ ነው ያተኮርኩት፣ ጽሁፌንም እንዳየኸው። ለዛም አስፈላጊ እርማቶች መደረግ አለባቸው የሚል ነው አንደኛው። ሁለተኛው እስካሁን ድረስ የፐብሊክ ፐብሊክ ሪሌሽንስ እና የኮሚኒኬሽኑን ኤኮሲስተም ማለት ከህዝቡ ጋር መንግስት ከህዝብ ጋራ ያለው ግንኙነት አልተመሰረተለትም ነበረ። እንግዲህ አሁን ኢትዮጵያ ውስጥ ያለው ኢፒአርዲኤፍ ነው ኢህአደግ ነው። ኢትዮጵያ ውስጥ አንድ ያለ ፓርቲ፣ እዛ ፓርቲ ውስጥ ያሉት ባላቸው ፕላትፎርም ባላቸው መድረክ ያለውን ለውጥ ሊገፉትም ይችላሉ እንዲሰምር ሊያደርጉትም ይችላሉ። ሊጎተቱትም ይችላሉ። ጠቅላይ ሚኒስትር አብይን በብዛት የደገፋቸው ከዛ ሲስተም ውጭ ያለ ኢትዮጵያዊ ነው። ዲያስፖራም ላይ ያለው፣ ኢትዮጵያም ውስጥ ያለው ተገልብጦ የወጣው ኢትዮጵያዊነት የኢትዮጵያ ናሽናሊዝምን ያቀፈው ነው። በዚህ በዘር ፖለቲካ የተመረረው ነበረ እሳቸውን ያቀፈው ትልቁ ስህተት የተሰራው ለዛ ለዚህ ኢትዮጵያዊ ነኝ ብሎ ለነበረው ፕላትፎርም መፍጠር አልተቻለም። ያ ማለት ኦዲፒን ወይንም የእሳቸውን ፓርቲ ይተዉ ማለት አይደለም። በአሁኑ ጊዜ የእሳቸውን ፓርቲ መቶ አይችሉም። ምክንያቱም አንድ ፕላትፎርም ላይ ሆነህ ነው ለውጡ መምራት የምትችለው። ግን ትልቁ የእሳቸው አሴት የነበረው ለዛ ህዝብ መድረክ አልተከፈተለትም ነበር። መድረክ ስላልተከፈተለት ደግሞ ያለውን ለውጥ ኢንፍሉዌንስ ሊያደርግበት ወይንም ደግሞ የእርሱን አስተዋጽኦ ሊያበረክትለት ሊያበረክትለት የሚችልበት መንገድ ጠባብ ነበረ ያ ነው ኮንፊውዝ አደረገው ወይንም ተደምር ያለሁ ብሎ የነበረው ጥቀምሽ ያለ በእምነት ያስገባው ከሚል ነው እንጂ በመሰረታዊ ደረጃ ጠቅላይ ሚኒስተሩ እስካሁን የሚሰሯቸው ነገሮች የተሳሳቱ ናቸው ብዬ አላም መልካም ሁለተኛ የእኔ እንግዲህ አመለካከት የሻለቃ ዳዊት አቀራረብ ላይ አንደኛ ይሄንን ችግር የፈጠረው መሰረታዊ ችግሮችን ሙሉ ለሙሉ የተቀበሏቸው አልመሰለኝም። ከዚህ ነው ይህ ፕራይም ሚኒስትር ወይንም አሁን ያለው መንግስት ከዛ ነው እጅ የተጀመረው የሚለውን የተቀበሉት አልመሰለኝም ሙሉ ለሙሉ። በሁለተኛ ደረጃ ግን ያቀረቧቸው ብዙ ነገሮች ከተለያዩ ቦታ ላይ የተነሱ ናቸው። ኤፒሶዲክ ናቸው። ኤፒሶዲክ እንግዲህ ምንድን ነው? በአንድ ወቅት በአንድ ቦታ የሚከሰቱ አይነት ናቸው እያሉ ነው ነገሮች። እሱን ነው የማወራው። እኛ አንድን ለውጥ ማምጣት የምንችለው ሲስተሚክ የሆነ እሱ ላይ ፎከስ እስካደረግን ድረስ ነው። ኢትዮጵያ ካለችበት ሁኔታ ላይ ተነስቶ ለውጥ በሚደረግበት ጊዜ አሁን የምናያቸው ብዙ ነገሮች ይመጣሉ። በእርግጥም ሁሉ ነገር ስላልተሰራ መሆን ከሚገባው በላይ እየተፈጠረ ነው። ከዛ ውጭ እንደው አንድ ነጥብ ማለት እንፈልገው በሻለቃ ዳዊት ላይ ብዙዎቹ ያቀረቧቸው እኔ ዓለም ባንክ ውስጥ ነበር የምሰራው። በምሰራበት ጊዜ ከሰባ አንድ ሀገር በላይ ሄጃለሁኝ። ከሰባ አንድ ሀገር በላይ ኢኮኖሚውን አይቻለሁኝ፣ የሶሻል ሁኔታውን አይቻለሁኝ። በብዛትም ባይሆን የተወሰኑ አፍሪካ ሀገሮች ጋራ ትናለኝ፣ ግን በብዛት ኤዥያ እና ላቲን አሜሪካ ላይ ነበር አደርገው ብዙዎቹ አሁን ለምሳሌ ፌይልድ ስቴት ነው በሚሉበት ጊዜ ብዙዎቹ የተጠቀሙባቸው ነገሮች ትክክል አይደሉም። በእሳቸው መመዘኛ ከታየ ኢትዮጵያ ፊልድ አትሆንም። እስኪ ያስጨብጡን። በእሳቸው መመዘኛ ትክክል አይደሉም ያሏቸውን በጣም ዝርዝር ውስጥም ባይገባ አንድ ሁለት ብለው ያሳዩን እስኪ። አው፣ አሁን ለምሳሌ አንደኛው የተናገሯቸው ምን ይላል? ፌይልድ ስቴት ለመሆን ኢኮኖሚ የለም ወይንም ደግሞ የወደቀ ነው ኖ ኢኮኖሚ ኦር ዲስፋንክሽናል ኢኮኖሚ የሚል አቀራረብ አላቸው። አሁኑ ያሉት ጠቅላይ ሚኒስትር የመጡት በሁለት ሺ አስራ ስምንት መጀመሪያ ላይ ነው። የአይ ኤም ኤፍ የኢኮኖሚ ድገቶችን የሚያደርገው ከጁላይ እስከ ጁን ነው። እንግዲህ የመጀመሪያው የሁለት ሺ አስራ ስምንትን አስራ ሰባት ሰባት ነጥብ አምስት ፐርሰንት አድጓል ኢትዮጵያ ይላል። ከዛ ውስጥ የሳቸው ሚና ሜቢ ሶስት አራት ወር ነው የእሳቸው ሊሞገሱበትም ሊወቀሱበት የሚችል አይደለም። የሁለት ሺ አስራ ስምንቱን ግን አይ ኤም ኤፍ የሚለው ይሄም ግምት ነው ስምንት ነጥብ አምስት ፐርሰንት ኢትዮጵያ አድጓል ይላል። የማደግ ዕድል አለው ይላል። እስከ ጁን እስከ ጁላይ ሁለት እስከ ጁን ሁለት ሺ አስራ ዘጠኝ ማለት ነው ከሁለት ወር በኋላ ያንንም ደግሞ በአፍሪካ ውስጥ የመጨረሻው ከፍተኛውን እድገት ያሳየ አንደኛ ኢትዮጵያ ነው፣ ሁለተኛ ሩዋንዳ ነው፣ ሶስተኛ ሴኔጋል ነው ይላል። ያንን በምንልበት ጊዜ እንዴት አድርገን ነው ኢኮኖሚው የለም ወይንም ወድቋል የምንለው? ያንዱ ነው። ሁለተኛ ልጥቀስ የኢትዮጵያ ዴት ቱ ጂዲፒ ሬሾ ይላል እዳ ዘጠኝ ፐርሰንት ነው የብድር የኢትዮጵያ ብድር በነፍስ ወከፍ ሲለካ ከኢኮኖሚው ጋር ሲመዛዘን ይላል የዓለም ባንክን የሚሆን የዩናይትድ ኔሽን ወይንም የአይምኤስንም ዳታዎች በምንመለከቱበት ጊዜ ከኢትዮጵያ የባሰ ወደ ሰባ አራት ሀገሮች አሉ። ከኢትዮጵያ የእጥፍ እጥፍ ያላቸው እነ ለምሳሌ ጃፓን ሁለት መቶ ሰላሳ ፐርሰንት ነው። አሜሪካ አንድ መቶ ዘጠኝ ፐርሰንት ነው። እነ ህንድን የተመለከትክ እንደሆነ እነ ኬንያን የተመለከትክ እንደሆነ ኢትዮጵያ ካላት ዴቱ ጂዲፒ ወይንም እዳ ከጠቅላላ የኢኮኖሚው ጋር ሲመዛዘን አምሳ ዘጠኙ ፐርሰንት ከማንኛውም አገር አይደለም። እንዲሁም እኔ ብዙ ቦታ ላይ ጽፌያለሁ። የኢትዮጵያ መንግስት ያንን ነገር ከፍጹም ከቁጥር ውስጥ መክተት የለበትም። በተለይ ከቻይና ውጪ፣ ከወርልድ ባንክ እና ከአይኤምኤፍ በትልቅ አውሮፕላን ጭኖ ቢያበድሯችሁ ተቀበሉ። ምክንያቱም ሲያበድሯችሁ መክፈል እንደማትችሉ እያወቁ ነው የሚያበድሯችሁ አሁን ባለንበት ሁኔታ ስለዚህ ወደ ኋላ ማለት የለብንም የሚል ሁሉ የጻፍኩት አለ እና አሁን ይሄ እንደ ፌይልድ ስቴት ሆኖ ሲቀር ትክክል አይደለም። አይ ቲንክ ትንሽ በርከት ያለ ጊዜ ቢኖረን እያንዳንዱ ሻለቃ ዳዊት ያስቀመጧቸው ነገሮች ተመርጠው መጥፎ መጥፎ መጥፎ መጥፎ የሚባሉ ነገሮች ተመርጠው ነው። እኔ ሀያ አራት ሰዓት ብትሰጠኝ ኢትዮጵያን ሶማሌን አስመስዬ ልጽፍልህ ይችላለሁ። ኢትዮጵያን ስዊዘርላንድን አስመስዬ ልጽፍልህ ይችላለሁ ሴሌክቲቭ የሆነ የፋክት ፋይንዲንግ ካደረግን ማለት ነው አጠቃላይ ስዕሉን አይሰጥም። ከዚህ ውጭም የሆነ የትኛውንም መንገድ ልንከተል እንችላለን የሚል ይመስላል። ለመከራከር ያህል ለሻለቃ ዳዊት እድል መስጠት ስላለብኝ ሌሎች ነጥቦችንም ስለማነሳ ነው የሚመልሱት። አንድ ጥያቄ እርሶ ጋር ላቆይ። ብድርን በተመለከተ የተንሰራፋ ሙስና ባለበት ብድርን በገፍ መውሰድ ችግር ሊሆን የሚችልበት ሁኔታ አይታየትም? እርሶ ጋር ስንመለስ የምንመለከተው ጥያቄ ይሆን። ሻለቃ ዳዊት በቀጥታ ዶክተር ዮናስ ላሏቸው ጥያቄዎች መልስ በመስጠት ይጀምሩ። ዶክተር ዮናስ እኔ ኢኮኖሚስት አይደለሁም ነገር ግን ይገባኛል፣ ነገሩ ነገሩ ይገባኛል። ወል ባንክና አይኤምኤፍ ሁልጊዜ አበዳሪዎች ናቸው። አበዳሪዎች ስለሆኑ እነሱ እንደሚመለከቱት አበዳሪዎች ብድራቸውን እንዲመለስ የሚፈልጉት እና ሁልጊዜ አንድን ሀገር ኢኮኖሚ ሁኔታ የሚመዝኑት ራሳቸው ያንን ብድር እንዴት ይመለስልናል ከሚለው ካልኩሌሽን ሂሳብ ሰርተው ነው። በጠቃላው ግን እኔ ከማንንም ፋንድ ፎር ፒስ የሚለው ይሄ የፍራጃይል ስቴት ኢንዴክስ የሚያወጣው እኔ መረጥኩት አይደለም፣ የተቋቋመ ዓለም በሞላ የሚጠቅሰው ነው። ከዛ ነው የወሰድኩት። አንዱም አንዱም ሌላውም ደግሞ ከዚሁ ሀገር ውስጥ ከመጣ የገቨርነር የናገር ደሴ የተናገረው ነው አስር አስር ነጥብ አምስት ቢሊዮን ብል ዴፊሲት አለብን አምስት ፐርሰንት መሆኑ ነው እና ይሄንን ነው እንግዲህ የሚናገረው እና ከዛ ውስጥ የኤክስፖርት እርሜያችን ዋናው አንድ ነጥብ ስድስት አራት ቢሊዮን ነው ይላል። ዋል ኢምፖርት ኢዝ ቴን ፖይንት ፋይቭ ቢሊዮን ኢምፖርቱ ብቻ ዘጠኝ አስር ነጥብ አምስት ነው እና ይህን ሁሉ የሚና እዳውን ደግሞ ያለብን እዳና የፎረን ኤክስቼንጁን ገቨርነሩ የተናገረው ነው የለንም ለመድኃኒት መግዣና ለነዳጅ ማስገቢያ ብቻ ነው ብሎ የተናገረው እሱ ነው። እኔ የፈጠርኩት አይደለም። ያንንም የፌል ስቴት ኢንዴክስን ያወጣሁት ፋንድ ፎር ፒስ የታወቀ ማንም መጽሐፍ እንትን የሚለው ኢንዲፔንደንት የሆነ ከዛ ውስጥ ነው የጠቀስኩት ግን አልፈጠርኩትም። ስለዚህ አገሬ ብታምር እወዳለሁኝ ግን ፈልጌ እንት ነው መሬት ላይ ደሞ ያለውን ሁኔታ ስናይ ደግሞ ፋስተስት ግሮዊንግ ኢኮኖሚ ኢትዮጵያ ይባላል። ብዙ ኢኮኖሚስቶች ደግሞ ማቅረብ ይቻላል ይሄንን ውሸት እንደሆነ በመሬት ላይ ስናይ የሕዝቡ ኑሮ ምንድን ነው እና እዛ አዲስ አበባ ውስጥ ሰርኩሌት የሚያደርገው ገንዘብ ዛሬ ይሄን ስንነጋገር ለመቶ ዓመት የነበረ የልማት ባንክ የልማት ባንካችን ኮላፕስ አደረገ አርባ ስድስት ቢሊዮን ዶላር አበድሮ እና ሊመለስ አልቻለም። የሚያገኝበት ለምንድን ነው ሊመለስ አልቻለም? ኮራፕሽን ሆነ እና በቡስና ብድር የተሰጠ ነበረ። አሁን ያ ባንክ ሊዘጋ ነው። ባንክራፕት ነው፣ ኪሳራ ገብቷል። ይህን የመሳሰሉ ነገሮች አሉ በሀገራችን ስለናያቸው ስለዚህ ኢኮኖሚው በእርግጥ ወድቋል። የኑሮውን መጠን መለካት ይቻላል። ኢንፍሌሽኑን ማየት ይቻላል። ምን አይነት ኑሮ የሚኖሩ ባለ ሀገር መሄድ ይቻላል ያለውን ነገር ለማየት ኢትዮጵያውያን ኑሮ ያ ሁሉ ያሳየናል ለማለት ነው። የኢትዮጵያ ኢኮኖሚ እየወደቀ መሄዱን በደንብ ያሳየናል። መልካም። የከሸፈች ሀገር ነች የሚለውን አጥብቀው እየተከራከሩ ነው ሻለቃ ዳዊት፣ ዶክተር ዮናስ ጥያቄ የለ አቆይ አሁንም እሺ በእርግጥ ኢንዲኬተሮቹ ማሳያ ነጥቦቹ ሻለቃ ዳዊት ያነሷቸው በዓለም ውስጥ የሚነሱ ነጥቦች ናቸው። የእኔ ችግር እሱ አይደለም፣ ነጥቦቹ መሆናቸው አይደለም። ግን የኢትዮጵያ ኢኮኖሚ በእርግጥ ዓለም ባንክም ብዙ ጊዜ ይወቀሳል። የኢትዮጵያ ዳታ በዘመነ ቲፒኤልኤፍ ጊዜም አስራ ሶስት አስራ ሁለት ነው አስር ፐርሰንት አደገ የሚባለው ትክክል አይደለም ተብሎ ብዙ ይወቀሳል። ብዙ ኢኮኖሚስቶችም ክሬደብል በሆነ መንገድ እነዚህ ነገሮች ኤግዛጅሬትድ የሆኑ ይመስላሉ በሚል ያቀርቧቸዋል። ሆኖም ግን የእኛ ክርክር የሚሆነው እንደዛም ብለው እንኳን የሚከራከሩት ሰዎች አስራ ሶስት ፐርሰንት አይደለም አስር ፐርሰንት ነው ወይም አስር ፐርሰንት አይደለም ስምንት ፐርሰንት ነው ነው እንጂ የሚሉት የኢትዮጵያ ኢኮኖሚ የፖለቲካ አላማ የሌለው ንጹህ ኢኮኖሚስት የኢትዮጵያ ኢኮኖሚ በነ ቲፒኤልኤፍ ጊዜ አላደገም ብሎ የሚል ትንሽ ችግር ያጋጥመዋል። አሁንም ስምንት ነጥብ አምስት አደገ ወይንም ኖ ስምንት ነጥብ አምስት ሊሆን አይችልም። ስድስት ነጥብ ሊሆን ይችላል፣ አምስት ነጥብ ሊሆን ይችላል ብሎ ሊከራከርበት የሚችል ነጥብ ሊኖር ይችላል። ምክንያቱም የኢኮኖሚክስ ዶክተር ጋር ስትሄድ በሽታው ይሄ ሊሆን ይችላል፣ ትራያል ኤንድ ኤረር ነው፣ በሙከራ ነው ፓርትሊ። ሆኖም ግን አንድ ሀገር ስምንት ነጥብ አምስት አደገ ቢባል ወይንም አምስት ፐርሰንት አደገ ቢባል ኢቨን አምስት እንኳን አደገ ብንል የሰብ ሳሃራን አፍሪካ አብሬጅ ከአምስት በታች ነው። ስለዚህ ኢትዮጵያ እየወደቀ ነው የሚለው ነገር በጣም ትክክል አይደለም። በኢኮኖሚ ሪ በኢኖሚ ስንመለከተው ኢትዮጵያን ማየት ያስፈልጋል። ፐርካፒታ የእያንዳንዱ ሰው ኑሮ ማየት ያስፈልጋል። ይህንን እያየን እኮ ነው እንጂ አገር ውስጥ የሚመጣውን ገንዘብና ከተማ ውስጥ ሰርኩሌት የሚያደርገውን ገንዘብ አይደለም ማየት ያለብን። ነገር ግን የትሪክል ዳውኑ አድርጎ ወርሳች ወርዶ እያንዳንዱ ሰው ጋር ምን ድርሻ ያገኘ ነው ገንዘቡን ሰርኩሌት ያደርጋል። ኢንፍራስትራክቸር ልማት፣ ድርጅቶች፣ መንገዶች ይሰራሉ ነገር ግን ያ ከተራው ገበሬ ጋር ዘጠና አምስት ዘጠና ስምንት በመቶ ከሆነው ህዝብ ጋር ምን ግንኙነት አለው ነው፣ ግንኙነት የለውም። ያን ግንኙነት ስናጣ ነው የኢትዮጵያ ኢኮኖሚ ከስፋል የሚያሰኝ እንጂ ኢትዮጵያ ስ ሆነ በግራንትም ሆነ በተለያየ መልክ የሚገባውን ገንዘብ ያንን አካፍሎ በህዝቡ እንትን ይህን ያህል አደገ የሚለውን ካልኩሌሽን አይሰራም። ይሄ ኢኮኖሚስቶችን ውድቅ አድርገውታል። ዋናው የሚታየው የሰው የተራው ሰው ኑሮ ታች ወርዶ ምን ይኖራል ነው አንድ ሰው መለኪያው። ሌላው መለኪያው ደግሞ ከጸጥታ ጋራ በስጋት የሚኖር ሰው፣ መነቃነቅ የማይችል ህዝብ ያ ሁሉ ኮር መለኪያው ይሄ ብቻ አይደለም፣ ሁሉም ተደምሮ ነው ያቺን ሀገር ወደቀች የሚያሰኛት። የመጨረሻ ወደቀች ያለች ቆይቷል። እንደዚህ ከተባለ ሁሉ ነገር የቴክኖሎጂ ጉዳይ ይጨመርበታል። የመጨረሻ ባክወርድ ነው፣ የስልክ የቴክኖሎጂ አጠቃቀም። ይሄ ሁሉ ሲዳመር ኢትዮጵያ ኢኮኖሚ እታች ነው። የኢትዮጵያ የመጨረሻው ድሃ አስር ሀገር ውስጥ ነች ያለች ኢትዮጵያ ይሄ የታወቀ የተጻፈ በሁሉ ቦት ነው። ለፑረስ ካንትሪ ሆነች ተብሎ ቢወጣ ማናቸው መለኪያ ኢትዮጵያ አንዷ ነች። እኔ ወርልድ ባንክ በነበርኩበት ጊዜ የእኔ ስራ በዓለም ውስጥ ያሉትን ኢኮኖሚዎች ማነጻጸር ነበረ። ለዛ ኃላፊ ነበርኩኝ አፍሪካ ላይ ለሚደረገው ብቻ ሳይሆን ኢትዮጵያ ላይ ለሚደረገው ብቻ ሳይሆን ጠቅላላ በዓለም ላይ ለዛም ነው ቅድም ከሰማንያ አንድ ሀገር በላይ ዞሬያለሁ ያልኩት የእያንዳንዱን ሀገር ኢኮኖሚ የመመርመር እና የማወዳደር የማነጻጸር፣ ለዛ ክፍል ኃላፊ የነበርኩኝ አለም ባንክ በነበርኩበት ጊዜ። እነዚህ ቁጥሮች እንዴት እንደሚገነቡ አውቃለሁኝ። እነዚህ ቁጥሮች ዝም ብለው ከአየር ላይ የሚሳቡ አይደሉም። አሁን ለምሳሌ ስለ አንድ ሀገር የኢኮኖሚ እድገት በምናወራበት ጊዜ በአንድ ወር ወይም በሁለት ወር አይደለም። አሁን ወርል ባንክ የሚያቀርበው በአሁኑ ጊዜ የሁለት ሺህ አስራ ሰባቱን ነው ምክንያቱም ሁለት አመት ይፈጃል የአንድን ሀገር ኢኮኖሚ ዳታውን ሰብስቦ በደንብ አመቻችቶ ካልኩሌት አድርጎ ብዙ ሶስት አራት ቦታ ላይ ቬሪፋይ የሚደረግበት ልትረዳ ይችላል። ቬሪፋይ ማመሳከር የሚቻልበት፣ አዎ ይቅርታ፣ ማመሳከር የሚቻልበት እሱ ሁሉ ከተደረገ በኋላ ነው። እኔ ለዛ ስምንት አመት ኃላፊ ነበርኩኝ። የኢትዮጵያ እድገት አዲስ አበባ ላይ በምናያቸው ፎቆች ሳይሆን ብዙ እድገት አሳይታለች በእርግጥ። የጀመርነው በጣም ድሃ ነበር። ዛሬ ከዓለም አስር ደሃዎች አንዱ ነን ቢባል፣ የዛሬ አስር አመት ኢትዮጵያ ከሞዛምቢክ ቀጥሎ ነበረች በድህነት ደረጃ ሶ ብዙ የመጡ ነገሮች አሉ። እነዚህ ሁሉ ግን አሁን ያለንበትን ሁኔታ አይገም አሁን ያለንበት ሁኔታ ትልቁ መሰረቱ ከአስራ ዘጠኝ መቶ ዘጠና አራት አመት ምረት በዚህ ሀገር ተቆጣጠር ማለት ነው የኮንስቲቲዩሽኑ ሲወጣ የአንድ የአስራ አራት ገጽ ጽሑፍ ጽፌ ነበረ። ይሄ ነገር ምን ያህል ቀውስ ሀገሪቷን ሊከታት እንደሚችል ያ ነ አሁን ስር ሰዶ ኮንስቲትዩሽናችን፣ እሱ ነው መመሪያው፣ እሱ ነው የፖለቲካል ልግ እንትኖቹም እዛ ላይ ነው ያሉ። ይሄን ነገር ለማድረግ በጣም ጁዲሺየስ የሆነ ወይንም ደግሞ በጣም ታስቦበት ቀስ ብሎ የሚቀየር ነገር ነው። ነገ ተነስቶ አሁን ያለው ከአስር ዓመት ዕድ ይበላይ ያሉ ባለፈው ሀያ ሰባት አመት ተፈጥሮ ያደገው ኦሮሞን የተመለከትን እንደሆነ አፄ ሚኒሊክ አምስት ሚሊዮን ኦሮሞ ጨርሰ ጨርሰዋል እየተባለ ያደገ ነው። የእናት ጡት የተቆረጠበት ሀውልት የቆመበት ቦታ ላይ ተወልዶ ያደገ ነው። እነዚህ ሰዎች ኢትዮጵያ የሚለውን ኮንሴፕቱም የላቸውም። ኢትዮጵያን የሚያመሳስሉት አርመኒዎች መጥተው እንደ ገዟቸው፣ እንደ ገደሏቸው፣ ጄኖሳይድ እንዳደረጉባቸው ነው። እንደዚህ ተብሎ የተፈጠረን ወጣት አሁን በአንድ ጊዜ ማንም ቢሆን ሊያስተካክለው አይችልም። እኔ ይስተካከላል አይደለም። አሁን እኔ ደግሞ የዶክተር አብይ ጥፋት ነው አይደለም የምለው ጠቅላላ ከለፈው ስርዓት ጀምሮ እስካሁን ድረስ ክብሌ ተዳምሮ የመጣ ችግር ነው። እሱን አምናለሁኝ፣ ግን አሁን እየተባባሰን መጥቷል ነው እና ጊዜ እንዳል ወደ ፖለቲካው ብናመራ ችግሩ ህገ መንግስቱ ነዋል። ለእኔ የሚታየኝ ህገ መንግስቱ ነዋል፣ ፓርላማ ነዋል፣ ኤትኒክ የዘር ፌዴራሊዝም ነዋል። ይሄ ከሆነ ድረስ ይሄንን ለመለወጥ ምን ተደረገ እስከዛሬ ድረስ? በእውነት ዶክተር አብይ ብዙ ነገር ፈጽመዋል። ዶክተር አብይ የፈጸሙት ሁሉ ስርዓት ፈጥሮ ሳይሆን በስርዓት አማካኝነት ሳይሆን ዶክተር አብይ የፈጸሙት በመልካም ፈቃዳቸው በጠቅላይ ሚኒስትርነት ባላቸው ስልጣን ብዙ ነገር ሰርተዋል። እስረኛ አስወጥተዋል። የፖለቲካ ምህዳሩ እንዲሰፋ አድርገዋል። አንዳንድ ሰዎችም ለፍርድ እንዲቀርቡ አድርገዋል። በነጻነት ሰቡ መናገርና እንዲጽፍ አድርገዋል። እና ይሄንን ማንም ይሄንን የእሳቸው የፈጸሙትን ነገር ማንም ሰው ሊክድ አይችልም። ነገር ግን በስርዓት ለውጥ የተደረገ ሳይሆን ይሄ በግላቸው የተደረገ ነገር ነው። ህዝብ የሚጠብቀው ምንድን ነው? የስርዓት ለውጥ ተደርጎ ወደ ዴሞክራሲ ስርዓት የምንሸጋገርበትና በዛ ስርዓት የምንገዛበት ሁኔታ ይፈጠር፣ ነው የሚታየው እስታተስኮ ያለው ሁኔታ እንዲጠበቅ እንጂ ባለበት እንዲቆይ ባለበት ባለበት ሁኔታ እንዲሆን ነው እንጂ ምርጫው እንኳን ይካሄድ የሚባለው ህገ መንግስቱ ሳይለወጥ ኢፒአርዲኤፍ ሳይለወጥ ባለው ህገ መንግስት መሰረት ምርጫ ይካሄድ ነው። መልካም። ጽሁፋችሁ ላይ በስፋት ያሰፈራችሁት ይሄ የከሸፈች አገር የሚለው ሀሳብ ነው። ትንሽ ጠንከር ያለውን ክርክር ያመጣው ዝርዝሮችን እናንሳ። ውይይታችሁንም ትንሽ ቀልጠፍ ለማድረግ ዶክተር ዮናስ ወደ እርስዎ ልምጣ። ይሄ ሁሉን ያሳሰበ እርስዎ ይዘረዝሯቸዋል፣ ሂደት ማስተካከያ ማስፈለጉ ግን ግድ ነው ብለዋል በጽሁፎም። ማስተካከያው ጋር ከመድረሳችንና አማራጮችን ከማየታችን አስቀድሞ ግን ብዙዎችን ያሳሰበ በሻለቃ ዳዊትም ትንሽ ጠረፍ አድርገውታል፣ በጽሁፋቸው ገፋ አድርገው የሚሄዱበት የህዝቡን የዕለት ተዕለት ኑሮ አደጋ ላይ የጣለ ሰላማዊ ሁኔታዎች በሌሉበት ኢኮኖሚ በምን መልኩ መቀጠል ይችላል? ኢኮኖሚን በሚመለከት የደህንነት ዋስትና ማጣትን ሻለቃ ዳዊት ቀደም ብለው እንደተከራከሩት ሁሉ የተለያዩ ኃይሎች በገዛ ፈቃዳቸው ሌላ መንግስት የሆኑ ይመስላል የሚባል ደረጃ እስኪደርስ ጥቃቶች በተለያየ አካባቢዎች ከዚህ ቀደም ባልታየ መልኩ መካሄዳቸው አሳሳቢነቱን አያንረውም ወይ? አሳስቦናል የሚለው ድምጽ ብዙ ነውና፣ በዛ ላይ ምንም የሚያከራክር ሁኔታ የለም። የተደረገው ነገር እንደዚህ ነው። ፕራይም ሚኒስተሩ ወይም በአሁኑ ጊዜ ያለው አስተዳደር ከውጭ ያለውን የፖለቲካ ተቃዋሚ ወደ ኢትዮጵያ እንዲገቡ አደረጉ። ውጭ የነበሩት እነዚህ የሚዲያ ሰዎችን ኢትዮጵያ ውስጥ ገብቶ እንዲ እንደቃ እንደቁ አደረጉ። ሁሉ በነጻ እንዲገቡ ተደረገ። ይህ በሚደረግበት ጊዜ እንዲሁም ጽሁፌ ላይ ምን ብያለሁ? ቸርችል የተናገሩትን ነገር እውሸት አንዴ ከተለኮሰች ዓለምን ትዞራለች እውነት ሱሪውን ለብሶ እስከሚቆም ድረስ ይላል። አንድ ውሸት ከአንድ ቦታ ስትለኮስ በጊዜው ቶሎ ማያቸው ውሸት መጥፋት አለባት። አሁን በተለይ የዚህ የሶሻል ሚዲያ ኑ ግቡ በሚሉበት ጊዜ ሶሻል ሚዲያውን እንዳለለቀቁት መንግስት ያንን ኮንትሮል ሊያደርግ የሚችልበት በህግና በጉልበት ሳይሆን እነሱ አጀንዳውን ቀድመው ከመያዛቸው በፊት መንግስት የእሱን አጀንዳ ሲስተሚክ በሆነ መንገድ ወዴት እያመራ እንደሆነ ያንን መፍጠር አልቻለም። ይሄ ነው ፕራይም ሚኒስትሩ የሚያደርጉት ነገር ሁሉ ትተው ይሄንን ነው አሁን ማድረግ ያለባቸው። ክፍያም አልፈልግም፣ ልረዳችሁ እችላለሁ፣ መጥቼ ያንን ላቋቁምላችሁ እችላለሁ። ያን ነበረ እኔ ከጁን ቱ ታውዘንድ ኤይቲን ጀምሬ፣ ምክንያቱም በጣም ያሳሰበኝ ነገር እሱ ነበረ። አሁን ባዶ ቦታ ተለቀለቀላቸው። ያ የተከፈተ ቦታ ለብዙ የአክራሪ ባዶ ቦታ ለቀቀለት። አሁን የጠቅላይ ሚኒስትሩ ትልቁ ችግር ምንድን ነው? ኦሮሞን ትንሽ አኮሞዴት የሚያደርግ ነገር ሲጀምሩ፣ ይሄው የኦሮሞን አጀንዳ ነው እሳቸው የሚገፉት ይባላሉ። ይህ አማራውን ደግሞ ትንሽ ለቀቅ ያደረጉ እንደሆነ ኦሮሞው ደግሞ እኚህ ሰውዬ እኮ የኢትዮጵያን አጀንዳ ነው የያዙት። ይላል ከነ ጭራሹም ብዙ ተቃውሞ ያለባቸው የጠቅላይ ሚኒስትር አብይና አቶ ለማ ኢትዮጵያዊነት ሱስ ነው ወይም ሞተንም ቆመንም ኢትዮጵያዊ ነን የሚለውን አጀንዳ ይዘው ሲመጡ የአርባ አመት የኦሮሞ ሊብሬሽን ቴዎሎጂ ቴዎሎጂ ምለው ምንድን ነው ወደ ሃይማኖትነት ተቀይሯል። በሎጂክ የሚመራ ሳይሆን በመንፈስ የሚመራ ሆኗል። ያ መረን ስለተለቀቀ አሁን ብዙ ያየናቸው ኬዎሶች አሉ እነዛን ለማድረግ የኮሚኒኬሽን አውታር መፈጠር አለበት የሚለው ላይ አንድ መጨረሻ ከሻለቃ ጋር ትንሽ ለየት የሚያደርገኝ እኔ ምንድን ነው፣ ሻለቃ ብቻ ደግሞ ብዙ ሰው የተናገረው ነው። ምንድን ነው፣ ሮድማፕ አልሰጡንም። ሮድማፕ በአማርኛ ልዘዳ ይችላል፣ ፍኖተ ካርታ ይልታል። የሚኬድበትን ማሳየት የሚችል ፍኖተ ካርታ አልሰጡንም ይላሉ። እኔ የጠቅላይ ሚኒስትሩ አማካሪ ብሆን በአሁኑ ጊዜ የፖለቲካል ፍኖተ ካርታ ማውጣት ማለት የፖለቲካ ሲውሳይድ ነው። ራስን መግደል ማለት ነው። ለምን ያልከኝ እንደሆነ ኢትዮጵያዊነት የሚለውን ይዘው የዘር ፖለቲካ ቆሞ ኢትዮጵያነት እንመለሳለን ቢሉ እንዳለው ኦሮሞ ይገለበጥባቸዋል። ወይንም ደግሞ አይ የለም አሁን እንዳለው አንዳንድ መሻሻል አድርገን ኤትኒክ ፌዴራሊዝሙንም እናደርጋለን ያሉ እንደሆነ ደግሞ ይሄ ኢትዮጵያዊ ነኝ የሚለውና አማራዊ ነሳባቸዋል። በአሁኑ ጊዜ ኮንሰንሰስ ነው ቢልድ መደረግ ያለበት አማራው በራሱ መካከል አንድ ሴንተር መፍጠር አለበት። ኦሮሞ በራሱ መካከል ከዛ በኋላ የሚመጣ ነገር ነው እንጂ አሁን እዛ አጀንዳ ውስጥ ቢገቡ። እኔ ለዛም ነው እሱን ይተዉና የኢኮኖሚ አጀንዳ እንያዝ ያልኩበት ምክንያት ለዛ ጥሩ ነው። ዶክተር ዮናስ አማካሪ አለመሆኑ ጥሩ ነው። ቅስም አሉት በምትናገረው ከአክብሮት ጋር መልካም። ዶክተር ዮናስ ሌላ ጥያቄ የሚጋብዙ ሀሳቦች አንስተዋል። ለሻለቃዳዊት እድል መስጠት ስላለብኝ ወደዛ ልሂድና እመለሳለሁኝ። ሻለቃ ዳዊት፣ አንዱ ችግሩ አንተ ያልከው ነው። ዶክተር ዮናስ ሚዛን ለመጠበቅ ነው። የኦሮሞ ቤዛቸውንና የኢትዮጵያዊነት ኃላፊነታቸው ሁለቱም ሚዛን መጠበቅ አስቸገራቸው። ኤትኒክ ፌዴራሊዝም የትም አገር የለም። አፍሪካን መረመርኩኝ። ሁለቱ ቦታ ብቻ ነው ያለው ናይጄሪያና ኮሞሮዝ። ሁለቱም የዘር አይደለም የኤትኒክ ፌዴራሊዝም ያለው ኢትዮጵያ ውስጥ ብቻ ነው። ይሄን የኤትኒክ ፌዴራሊዝም እያላሉ በመሄድ ፋንታ እያጠበቅነው እያጠበቅነው እየከረረ እየከረረ ሄደ። ዛሬ ደቡብ ውስጥ ያሉ በአቅጣጫ ነበር እስከ ዛሬ የምንጠቀሰው ከእንግዲህ ወዲያ በዘራችን መሆን አለበት ብሎ እያንዳንዳቸው ደግሞ የራሳቸውን ዞን እንዲፈጠር እየጠየቁ ናቸው። ከዛ ባሻገር ደግሞ የእኛ ያልሆኑ ኦሪጂናል የዚህ አካባቢ ያልሆኑ ሰዎች ይውጡ እያሉ ደግሞ እያባረሩ ናቸው። ነገር ግን ይሄ ሁሉ የፖለቲካ ዳይናሚክስ የፈጠረ ሁኔታ ነው። ይህንን ለመቆጣጠር ሊቆጠር ቻለ። መንግስት ደካማ ነው። ሮድማፕ፣ አንድ መንግስት ስልጣን በሚይዝበት ጊዜ፣ በተለይ ደግሞ በእንደዚህ ያለ ቀውስ ባለበት ጊዜ ስልጣን በሚይዝበት ጊዜ ግን ቪዥን ያስፈልገዋል። ምንድን ነው የሚሰራው ስራ? ምንድን ነው የምሰራው? ወዴት አቅጣጫ ነው የሚሄደው? ይሄንን ሁኔታ እንዴት አድርጌ ነው የማቀዘቅዘው? የሚል አንድ ሮድማፕ። ማናችንም በቢሮ እንኳን ሮድማፕ ያስፈልገዋል፣ እንኳን በሀገር ደረጃ። ያንን ሮድማፕ አውጥተው መናገር አለባቸው፣ ማሳየት አለባቸው። ፍኖተ ካርታ ዶክተር ዮናስ፣ በእርሶ ልጀምርና ወደ ሻለቃ ዳዊት እመለሳለሁ። ስለ ጋራ መግባባት አንስተዋል። ህብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለ ማክሸፍ ወይንም ያን ሁኔታ ስለ መቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳውን አንድ ጥያቄ እንመልከት። ይሄ በሀገር ውስጥ አሁን ያለው ሁኔታ በተጨባጭ የሆነ ነገር አይደለም ወይ? አሁን ያለው ሁኔታ በእርግጥ የወረሱት ነው። በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ህይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? ሻለቃ ዳዊት በአንድ ዓመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩን ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱት ፈተናዎች ምክንያቱ የዛሬ ህገ መንግስት መሆኑን ያነሳሉ። በጽሁፎም በዝርዝር ሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት በሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም እርሶ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ሄዳሉ። በእርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቅድም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ ለዜጎች ደህንነት ዋስትና መስጠትን ጨምሮ ያላደረጓቸው የሚጠየቁባቸውን ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም ሰላምታ ለቃዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ፣ ክርክሩ ይቀጥላል። ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን።